ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25ና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 2 2007 ዓ.ም ምህረት ፕሮግራሙን ጀመረ። ልማት፣ እድገትና ብልጽግና፣ መብቶች፣ ነፃነትና ዘላቂ ሰላም በኢትዮጵያ። ሁሉንም ነገር አንድ ላይ ለማየት ሳንችል ከቀረን አንደኛው ነገር ላይ ብቻ የምናተኮር ከሆነ መፍትሄውን ፍለጋ ላይ ስንሄድ ትንሽ የጎደለ ነገር ይዘን ነው የምንራመደው። ማለት አንዱን ሰጥተው ሌላኛውን በመንፈግ ሰብአዊ መብት መለማመድ ተያይዘን እንደሆን አልገባኝም እንጂ አስር ትምህርት ቤት ስለተሰራ አስር ሰላማዊ ሰልፍ የወጡ ተማሪዎች መሞት ያለባቸው አይመስልኝ። አቶ ጸጋይ አረፈ ዩናይትድ ስቴትስ ፔንሲልቬንያ፣ ፊላዴልፊያ ይገኛሉ። አቶ እስራኤል ፈይሳ ያሉት ደግሞ ካልጋሪ ካናዳ ነው። ሐሳቦቻቸውን ያንሸራሽራሉ፣ ይነጋገራሉ፣ ይከራከራሉ። ከዜናው በኋላ ይመለሳሉ። ጠብቋቸው፣ አዳምጧቸው። አስተናጋጃችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ተሰናድቷል። ቴሌላይን ባህ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ ጤና ይስጥልኝ፣ እንደምናመሻችው። ዜናዎቹን የማሰማችው ቆንጅ ይታየ ነኝ። ሰሜን ምስራቅ ናይጄሪያ ውስጥ ዛሬ በአንድ ሰው የበዛበት ገበያ የቦምብ ጥቃት ደርሶ ቢያንስ አስራ ስድስት ሰዎች ሲገደሉ ወደ ሀያ የሚሆኑ ቆስለዋል ተብሏል። ቦርኖ ክፍለ ግዛት ዋና ከተማ ማይዱጉሪ ውስጥ የቦምብ ፍንዳታው የደረሰው እኩለ ቀን ገደማ ላይ ነው። የጽንፈኛ እስላማዊው ቡድን የቦኮ ሀራም እንቅስቃሴ የሚበዛባት ዋና ከተማ የሆነችው ማይዱጉሪን የቦምብ ጥቃት ሲደጋግማት ቆይቷል። ባለፈው ሳምንት የቦኮ ሀራም ነውጠኞች ከመንግስቱ ወታደሮች ጋር ከባድ ውጊያ አድርገው ባጋ የምትባለውን ከተማ መቆጣጠራቸው አይዘነጋም። ከዚያ ወዲህ ጽንፈኞቹ ያቺን ከተማና አካባቢዋ ያሉ መንደሮችን ውድም አድርገው አቃጥለዋል። በሺዎች የተቆጠሩ ሰዎች ከከተማዋ ሸሽተው ወደ ማይዱጉሪ ወይም ቻድ ሐይቅ ላይ ወዳሉ ደሴቶች ተሰደዋል። ባለፈው ሳምንት በደረሰው ጥቃት የተገደሉት ሰዎች ቁጥር እስከ ሁለት ሺ ሊደርስ ይችላል የሚል ግምት አለ። የፈረንሳይ ፖሊሶች ዋና ከተማዋ ፓሪስ ውስጥ በደረሱት የሽብርተኛ ጥቃቶች ዙሪያ ከተገደሉት ተጠርጣሪዎች የአንደኛው ግብረ አበር ነች የተባለችውን ሴት ለመያዝ ማደናቸውን በሰፊው ቀጥለዋል። በሀገሪቱ ዙሪያ የጸጥታ ጥበቃውን አጠናክረዋል። እየተፈለገች ያለችው የሀያ ስድስት አመቷ ሀያት ቡሜዲን ትናንት ፓሪስ ውስጥ በሚገኝ የአይሁዶች የምግብ መደብር አራት ገበያተኞችን የገደለውና በኋላ በፖሊስ ጥይት የተገደለው አሜዲ ኩሊባሊ የሚባለው የሴት ጓደኛ ነች ተብሏል። በዘገባዎች መሰረት በፓሪስ የአይሁዶች ሰፈር ተብሎ በሚታወቀው ፖርት ደ ቪንሴን የሚባል ቀበሌ የሚገኘው መደብር የጸጥታ ኃይሎች አጥቂዎቹ ያገቷቸው ወረው አጥቂዎቹ ያገቷቸውን ሰዎች ለማስለቀቅ ሲገቡ በግርግሩ መሀከል ሴቲቱ ሹልክ ብላ ሳታመልጥ አልቀረችም ነው የተባለው። ይህቺው ሀያት ቡሜዲን ካሁን ቀደም በተነሳቻቸው ፎቶዎች የሙስሊም ሴቶችን ልብስ ለብሳ ኢላማ ተኩስ ስትለማመድ ትታያለች። የሷ የወንድ ጓደኛ የተገደለው ኩሊባሊ ረቡዕ ዕለት ሻርሊ ኤብዶ የተባለው የሽሙጥ መጽሔት ቢሮ ገብተው ግድያ የፈጸሙት ወንድማማቾች የሸሪፍ እና ሳኢድ ኩቼሪ ጓደኛ ነበር ተብሏል። ወንድማማቾቹ ትናንት ከፓሪስ በስተሰሜን በሚገኝ ህንጻ ፖሊሶች ደርሰው እንደገደሏቸውና አግተውት የነበረውን ሰውም እንዳስለቀቁ ይታወሳል። ረቡ ለት በጋዜጣው ቢሮ ባደረሱት ጥቃት አስራ ሁለት ሰዎች የተገደሉ ሲሆን በጠቅላላው በፈረንሳይ ለሶስት ቀናት በነገሰው ሽብር በተያያዘ የአስራ ሰባት ሰው ህይወት ጠፍቷል። ዩናይትድ ስቴትስ ሰሞኑን በጽንፈኛ እስላማዊ አጥቂዎች የደረሱትን የሽብርተኛ ጥቃቶች ተከትሎ ዓለም አቀፍ የጉዞ ማስጠንቀቂያ አስተላልፋለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አርብ ባወጣው መግለጫ በዓለም ዙሪያ የዩናይትድ ስቴትስ ዜጎች ላይ የሚደርሱ የጠለፋና የእገታ ጥቃቶች እየበረከቱ በመምጣታቸው አሜሪካውያን በከፍተኛ ደረጃ ጥንቃቄ እንዲያደርጉ አሳስበዋል። ሶሪያና ኢራቅ ላይ የሚዋጉት የእስልምና መንግስት ነውጠኞች ላይ በሚካሄደው ዩናይትድ ስቴትስ መራሽ ወታደራዊ ዘመቻ ምክንያት በምዕራባውያን ላይ የሚደርሱ የበቀል ጥቃቶች ሊባባሱ ይችላል ብለው ባለስልጣናት እንደሚጠረጥሩ ስቴት ዲፓርትመንት ያወጣው መግለጫ አስታውቋል። ቱኒዚያ፣ ዋና ከተማ ቱኒስ ውስጥ በመቶዎች የተቆጠሩ ሰዎች የገቡበት ለጠፋውና የእስልምና መንግስት ኃይሎች ገለናቸዋል ብለው ላወጁባቸው ሁለት ጋዜጠኞች ድጋፍ ለመግለጽ ሰልፍ ማድረጋቸው ተሰምቷል። አድማጮች፣ ዜናው በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 11965፣ እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 2 2007 ዓ.ም ምሽት ፕሮግራም ነው። አሁን ከዚህም ከዚያም ይቀጥላል። በኢትዮጵያ ልማት እድገትና ብልጽግና፣ መብቶች ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የተጀመረ ተከታታይ ቅንብር ነው ተከታዩ። ባለፉት ሁለት ተከታታይ ሳምንታት በልዩ ዝግጅቶች ሳቢያ ተቋርጦ የነበረው እና በትናንትናው ምሽት በከፊል የቀረበው የክርክር ፕሮግራም የምሽቱም ሰፋ ያለ ዝግጅት በተለይ በኢትዮጵያ ፍትሕና የዜጎች በህግ ፊት በእኩል የመዳኘትና ሌሎች መብቶች ላይ ያጠነጥናል። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ወደ ምዕራብ ካናዳይቱ ካልጋሪ እስከፈለሱበት እስካለፉ ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለገሉ ሲሆኑ በግጭቶች አፈታት ሙያ ጥናት አድርገዋል። አሁን በሚኖሩባት ካናዳ በአንድ መንግሥታዊ ያልሆነ ድርጅት ውስጥ ያገለግላሉ። በምስራቅ ዩናይትድ ስቴትስ ፔንሲልቬንያ ክፍለ ግዛት የፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፍም በተመሳሳይ በዓለም አቀፍ ግጭቶች አፈታት የሰለጠኑ፣ ቀደም ሲል በኢሚግሬሽን ጉዳዮች ላይ በተሰማራ መንግስታዊ ያልሆነ ድርጅት ውስጥ ያገለገሉና አሁን በግል ስራ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ ቀደም ባለው ቅንብሩ አቶ እስራኤል በተለይ በዳኝነትና በኢትዮጵያ ችሎቶች ነፃነት ዙሪያ ያነሷቸውን ጭብጦች ተከትሎ የሰነዘረላቸውን ጥያቄ መለስ ብሎ በማስታወስ ይጀምራል። አቶ እስራኤል ኢትዮጵያ ሁኔታዎች ጋር ይያያዛል ያሉትን ጠንከር ብሎ ወይም ጎልቶ የሚወጣ ሁኔታ እንመልከት። የመንግስቱ መዋቅር አካል የሆኑት ዳኞች መንግስት ራሱ ደንብ በጣሰ ሕግ በተላለፈ ጊዜ እንዴት ይጠይቁታል? እንዴትስ ማስፈጸም ይችላሉ ብለዋል። በመሰረቱ በሕገ መንግስታዊ ድንጋጌ ሳይቀር እነኚህ የሕግ አስፈጻሚና የሕግ አውጪ አካላት ከመንግስቱ ስራ አስፈጻሚ አካል መለየት አልነበረባቸውም ወይ? ያን ተጠያቂነት ለማምጣት አልነበረም ወይ? መጀመሪያውኑ የተገለለ ስልጣን እንዲሰጣቸው ማድረጉ የመንግስትን ስልጣን መገደብን ጨምሮ ያ መረጋገጡን ማስፈጸም ጨምሮ፣ ትልቁ የዲሞክራሲያዊ ስርዓት ምሰሶ የሆነው ሴፓሬሽን ኦፍ ፓወር ወይም የስልጣን ክፍፍል የሚባለው ነገር ነው። የስልጣን ክፍፍል የሚፈጠርበት ምክንያት ምንድን ነው? አንድ አካሉ ብቻ ሁሉን ስልጣን ሰብስቦ እጁ አስገብቶ የሚሰራ ከሆነ ሰዎች መብታቸው ይገፈፋል። ሰዎች የትም አቤት ማለት ያቅታቸዋል። ይህንን ለመከላከል ሲባል የስልጣን ክፍፍል ነው የተፈጠረው። ስልጣን ክፍፍል ደግሞ ሲፈጠር ፍርድ ቤት፣ ህግ አውጪ፣ ህግ አስፈጻሚ ተብሎ ነው የተከፈለው። ከዛ ሌሎቹ ጠመንጃ ያላቸው ህጉን አውጥተው በሌላ መንገድ ማስኬድ ይችላሉ። ፖለቲካ ስልጣን እጃቸው አለ። ፍርድ ቤት ትልቅ መከላከያ ለፍርድ ቤት የተዘጋጀው ነገር ምንድን ነው? የፍርድ ቤት ነጻነት የሚባል የዳኝነት ነጻነት የሚባል ፅንሰ ሀሳብ አለ። እሱ ፅንሰ ሀሳብ በሀገራችን የተጀመረም አይመስለኝም። እሱኛው ጽንሰ ሀሳብ ስራ ላይ ካልዋለ ፍርድ ቤት የሌላኛውን ባለስልጣን ወይም የሌላኛውን የመንግስት አካል ጥፋት መቆጣጠር አይችልም። ይሄ ትልቅ ትልቅ የሆነ ችግር ነው እኛ ሀገር ውስጥ በቀደም የሚያነሳሁት ነገር ማለት ነው። ስለዚህ በተጨባጭ የነኚህ ሶስቱ አካላት የስልጣን ክፍፍል አለመኖሩ ነው የመዋቅሩ ክፍተት ነው ነው የሚሉን በተናጠል በዳኝነትና በህግ አስፈጻሚ ኃላፊነት ላይ የተቀመጡ ሰዎች ብቻ ሳይሆን በቀጥታ ይሄ መዋቅር ተግባራዊ ያለመሆኑ የስልጣን ልዩነቱ ያለመታየቱ፣ ቅድም እርስዎ እንደገለጹትም ሁሉም ስልጣን ከአንድ የመንግስት አካል እጅ መኖሩ ነው ችግሩ ነው የሚሉን መዋቅር ላይ አንድ ነገር ብቻ ነው የሚለው በተለይም የዳኝነት ነጻነትን በተመለከተ ማንሳት የምፈልገው መዋቅርን በተመለከተ ማለት ነው። ሰብአዊ መብቶች ህገ መንግስታዊ ናቸው። ህገ መንግስትን የመተርጎም ስልጣን ለፍርድ ቤት አልተሰጥም። በግልጽ ለፌዴሬሽን ምክር ቤት ተብሎ ነው የተቀመጠው። እዛ ጋር ነው መዋቅርን በተመለከተ የማነሳው እንጂ መዋቅሩን ስታነበው ህገ መንግስቱን የኢትዮጵያን ህገ መንግስት ስታነብ ወይም ሌሎች ሰነዶች እዛ በፖሊሲ ደረጃ የተቀረጡ ስታነብ ፍርድ ቤት ነጻ ነው ተብሎ ነው የተደነገገው። በተግባር ነው ችግሩ ያለው። አይ ጥሩ እዚህ ላይ መጥቀስ የምፈልገው ነገር ቢኖር ምንድን ነው ያው ቀደም ሲልም ባለፈው ፕሮግራም ይህንን የፍትህ ስርዓት ጉዳይ በኢትዮጵያ ላይ እዳሰሳ አድርገን አልፈን ነበረ እና ያው ዙሮ ዙሮ እንግዲህ ለማመላከት የሞከር ነው የነበረው ምን ጊዜም ቢሆን ከፖለቲካ ተጽዕኖ ሊወጣ እንደማይችል በሚለው ደረጃ ነው። እና አሁንም ያው እየተንጸባረቀ ያለው የዛ አይነቱ መሰል ሀሳብ ነው። ለመወያያ ያህል ምንድን ነው አንዳንድ ጊዜ ስለ ኢትዮጵያ ወቅታዊ ሁኔታ በሚነሳበት ጊዜ ነው እንደየአመለካከታችን እንደያለው ነባራዊ ሁኔታ እንደየቅርበታችን ላይ የሚካሄዱት ነገሮች የተለያየ አይነት አመለካከት ሊኖረን ይችላል። ነገር ግን በአብዛኛው መልኩ አሁን ለምሳሌ አቶ እስራኤልም እየሞከሩ ያሉት ለምሳሌ አሁን የሰብአዊ መብቶችን በሚመለከት እንዴት አድርገን ነው የምናስተምረው፣ እንዴት አድርገን ነው የምናስጠብቀው፣ እንዴት አድርገን ነው መስጠት የምንችለው ያንን መብት የሚለውን ነገር በአጠቃላይ ምናልባት ወደ ፖለቲካው ዝንባሌ ሳይሆን ይሄ ዜግነትን መገንባት ላይ ያተኮሩ ለምሳሌ ምሁራንም ሊሆኑ ይችላሉ፣ ወይም ደግሞ አባቶች፣ እናቶች ሊሆኑ ይችላሉ። ከልምድም የቀሰሙት ነገር ሊኖር ስለሚችል በአጠቃላይ መንግስት ምን ማድረግ እንደሚችል ለሕዝብ፣ ሕዝብ ደግሞ ከመንግስት ምን ኤክስፔክት ማድረግ እንዳለበት የሚለውን ነገር በዲስኩር ደረጃ በዲስኮርስ ደረጃ ባህሉን ለማዳበር ቢሞከር እንደዚህ አይነት አጋጣሚ መድረኮች ቢፈጠሩ። ምክንያቱም አንዳንድ ጊዜ ምን አይነት ነገር ይፈጠራል። ኢትዮጵያ የኢህአዴግ ስልጣን ላይ ከወጣ በኋላ ባለፉት እንግዲህ ከሀያ በላይ ዓመታት ያለውን ስንመትረው ምናልባት የምናገኘው ውጤት አለ። ያንን ውጤት ግን የምናገናዝብበት የምናንጸባረቅበት ደግሞ መለኪያ ያስፈልገናል። ይህን ለማለት መገደደው ለምንድን ነው? አብዛኛውን ጊዜ ሰዎች የሚያተኩሩት አሁን ስላሉት ጉድለቶች ነው። ጥሩ ጎደለው ነገሮች ሊኖሩ ይችላሉ። ነገር ግን ማየት ደግሞ መቻል ያለብን ምንድን ነው ለምሳሌ ኢህአዴግ ወይም ደግሞ በአጠቃላይ በአሁኑ ሰዓት ስልጣን ላይ ያለው መንግስት ማለት ነው ያደረጋቸው ነገሮች ወይም የጎደሉት ነገሮች ያሉትን ያህል ማወዳደር ወይም ደግሞ ማነጻጸር ያለብን ግን ለምሳሌ አሁን ከዚህ ቀደም ባለፉት ስርዓቶች ማለት ነው በተለይ ዘመናዊ በምንለው ከአጼ ኃይለስላሴ በወታደራዊ መንግስት የነበሩ የዳበሩ ሰብዓዊ መብቶች በአሁኑ ሰዓት በዚህ አሁን ስልጣን ላይ ባለው አስተዳደር የቀሩ አሁን የጎደሉ አሉ ወይ ወይንስ ሚዛን ላይ ስናስቀምጠው እየተናገርን ያለ ነው። ተጨማሪ ስራ ሊሰራ ይችላል። በእርግጥ ከአርባ አመቱ ጋር ስናስተያየው ከሀያ አምስት አመቱ ጋር ስናስተያየው ብዙ ተጨባጭ የሚባሉ የመጡ ለውጦች አሉ ብለን መናገር ብንችል ወደፊቱንም ቢሆን እንዴት አድርገን አብረን ልናስተካክለው እንደምንችል በሁሉ መስክ ላይ ማለት ነው ለመተንበይ የሚያስችል ሁኔታ ላይ ልንገኝ እንችላለን እና ይገባኛል። አብዛኛውን ጊዜ ሰዎች ወቅታዊ የሆነው ጉዳይ ላይ ነው ብዙን ጊዜ ትኩረት የሚሰጡት። ነገር ግን ወዴት እንደምንሄድ እኮ ለማወቅ ከየት እንደመጣንም ጭምር ማወቅ መቻል አለብን። ስለዚህ ያን በቂ የሆነ ዋጋ ልንሰጠው ይገባል። የሚል አመለካከት አለ። መልካም ለአቶ እስራኤል እድል መስጠት ፈልጋለሁ። የኔን ጥያቄ ላቆየውና አቶ እስራኤል በአቶ ጸጋ የተነሱትን ሰምተዋል። ባለፉት ሀያና ከዚያ በላይ ዓመታት የተገኘ ምርታ የተደረሰበት አለ። እነኛን አዎንታዊ ውጤቶች ማንጸባረቁም አስፈላጊ ነው። እነሱን መሰረት ስናደርግ ነው እያሉ ነው። እኔ ይህንን አሳብ አልቃወምም። ባለፉት ሀያ አምስት ዓመታት ከየት ተነስተን የት ደረስን መለካት እንችላለን እሱን ስንለካ የተሰሩ መንገዶች፣ የተሰሩ ትምህርት ቤቶች፣ የተሰሩ ሆስፒታሎች፣ እነሱንም ችግር እንዳላቸው እንዲዛው ከነ ችግራቸው ይዘን ማለት ነው። እነሱን እያየን እየቆጠርን ብዙ ለውጥ እየተካሄደ ነው ብዙ ቦታ እየህን ነው ያስ ብላል። ችግር የለም እኔ እሱን ልከራከርም አልፈልግም ምክንያቱም በስኩዌር ሜትር ተለክቶ ይህን ያክል መንገድ ተሰርቷል ብሎ መስ ስለሚሰጡኝ እሱ መከራከርም አልፈልግም። የኔ የእኔ ትልቁ ቁም ነገር አሁን እያወራን ያለነው በሰብአዊ መብት ጉዳይ ላይ ማለት ነው። በተለይም ካለኝ ልምድ ከፍርድ ቤቶች ነፃነት ጋር በተያያዘ ፍርድ ቤት ነጻ ካልሆነ ኔ ፊት አይታየኝም ለዛ ነው የምናገረው። በዚህ ጉዳይ ላይ ከሱ ጋር በተያያዘ የኢትዮጵያ ህገ መንግስት ፍርድ ቤቶች ነፃ ናቸው ብሎ ከተደነገገ አሁን አስራ ስንት ዓመት ሆነዋል። በዚህ ጊዜ ውስጥ የፍርድ ቤትን ነጻነት ከርብ ለማድረግ ዳኞች ነጻ ሆነው እንዳይሰሩ የተደነገጉትን ሕጎች ሄደን መመልከት እንችላለን። ዳኞች በነጻነት እንዳይሰሩ፣ ፍርድ ቤት በነጻነት እንዳይሰራ፣ የሰብአዊ መብቶች እንዳይስፋፋ በየጊዜው የተደነገጉትን በየጊዜው የወጡትን ህግጋቶቻችንን ሄደን አስፈስናረግ ወደ ኋላ እንጂ ወደፊት አለንም እሱ ጋር ነው። መልካም። አቶ ጸጋይ የለውም። ነገር ግን በሰብአዊ መብት አያያዙ ረገድ ከእለት ወደ እለት እየከፋ የመጣ የመብት ረገጣ ነው የሚታየው። ባለፉት ጥቂት ሳምንታት የታዩትን በተለይ የፖለቲካ ተቃዋሚዎችን አስመልክቶ የሚደረጉ ጫናዎችን በምሳሌነት ማየት እንችላለን። ከዚህ በፊት ከነበረው የፖለቲካ ምህዳሩ እጅግ እየጠበበ የተለየ ድምፅ የማይሰማበት የመገናኛ ብዙኃን አንድ አይነት ብቻ እንዲኖራቸው የመንግስት ድጋፍ ያላቸው ወይም የመንግስት አካል የሆኑ ብቻ የሚንቀሳቀሱበት ከዚህ ቀደም በብልጭታ መልክ ብቅ ብለው የነበሩ ነገሮች ሁሉ እየተዳከሙና እየጠፉበት ነው የሚል ጠንከር ያለ ትችት በሀገር ውስጥም በውጭም ታዛቢዎች ይሰማልና፣ ከዛ አንጻርስ? አዎ፣ ምንድን ነው እንግዲህ ልና የምንችለው ልናነሳ የምንችላቸው አንዳንድ ሀሳቦች ሊኖሩ ይችላሉ። ለምሳሌ አሁን የፍትህ ስርዓቱ ወይም ደግሞ ፍርድ ቤቶቹ አንዳንድ ማድረግ የሚችሉትን ነገር አያደርጉም ወይም ደግሞ ተጽዕኖ አለባቸው በሚል ደረጃ ስንነጋገር፣ እንግዲህ አንዳንድ ጊዜ ያው መቼም የመድረኩ አሁን ያለንበት የምንነጋገርበት መድረክ ባህሪ ስለሆነ እንደ ሪሰርች አድርገን ይህንን ይህንን ይህንን ይህንን ይህንን ብለን ማጣቀስ ላንችል እንችላለን። ነገር ግን አንዳንድ ጊዜ ያው የዚህ አይነት ጽንሰ ሀሳቦችን በምንነጋገርበት ጊዜ የትኞቹ እንግዲህ ህግ ኮንስታንት አይደለም። ህግ እንደ ፈሳሽ ውሀ በየጊዜው እየታደሰ በየጊዜው እየዳበረ ነባራዊ ሁኔታውን ለማሳየት እና ካለው ጊዜ ጋር አብሮ እንዲራመድ እየተቀየረ የሚሄድበት ሁኔታ አለ እና ለምሳሌ አሁን አንዳንድ ጊዜ በዛ ረገድ ካለው የጸጥታ ሁኔታ አንጻር እንደዚህ የተቀየሩ ህጎች ካሉ ወይም ደግሞ የተሻሻሉ ህጎች ካሉ በዛ መሰረት ከሆነ ለምሳሌ አንዳንድ ሁኔታዎች የሚታዩት እንግዲህ እኛ ማየት መቻል ያለብን ወጥ የሆነውን ነው እንጂ ለምሳሌ አሁን በአሁኑ ሰዓት ነው እዚህ በምንገኝበትም አገር ቢሆን ለምሳሌ አሁን ያለ ፍትህ ያለ ክስ ተቀምጠው የሚንጓለሉ ጓንታናሞ በውስጥ እስር ቤት ውስጥ ያሉ አሉ ለምሳሌ ግን እያንዳንዱ ሀገር የየራሱን የሆነ የጸጥታ ጉዳይ ቀዳሚነትን ሊሰጥ ይችላል ማለት ነው። ወደ ፖለቲካው መድረክ በምንመጣበት ጊዜ አዎ፣ የፖለቲካ ምህዳሩ ቢሰፋ ለሁሉም ይጠቅማል እንጂ ይጎዳል ብዬ አላምንም። ነገር ግን ምንድን ነው የሚሆነው? ለምሳሌ አሁን ስለ ተቃውሞ በሚነሳበት ሰዓት አሁን ተቃዋሚ ፓርቲዎች አሉ። በእርግጥ በጣም ሊደነቁ የሚገባቸው ሰዎች ናቸው። ምክንያቱም በተቻላቸው መጠን ህዝቡ የዜግነት መብቱን ተግባራዊ እንዲያደርግ የሚሞክሩ ስለሆኑ። ነገር ግን ምን አይነት ጥያቄ ይነሳል? አንዳንድ ጊዜ ተቃውሞ፣ ቀደም ሲልም እንዳነሳሁት አሁን ለምሳሌ አቶ እስራኤላው ለምሳሌ የተሰሩ ህንጻዎች አሉ፣ የተዘረጉ መንገዶች እንዳሉት ማለት ነው። ወል እንግዲህ እነዛ ነገሮች እርግጥ ነው አሁን ለምሳሌ አንዳንድ ጊዜ ልንናገር ከምንፈልገው ርዕስ አንጻር ዋጋ ላንሰጠው እንችል ይሆናል ፍቱ ላይ ልናተኩር እንችላለን ወይም ደግሞ ሌላም ሌላም አይነት ጽንሰ ሃሳቦች ላይ ልናተኩር እንችላለን። ነገር ግን እነዚህ ነገሮች እንደ ኢትዮጵያ ባለው ባልተሰራ አገር ላይ የሶስት ሺህ ዓመት ስልጣኔ አለን። በጣም የቆየች ሀገር ነች ኢትዮጵያ። ነገር ግን በትክክሉ እንፈትሽ ካለን ስንት ጠቃሚ የሆኑ ሆስፒታሎች፣ ትልልቅ ሆስፒታሎች፣ ስንት መንገዶች፣ ስንት ህንጻዎች፣ ስንት ሆቴሎች ስንት በጣም ብዙ ማምረት የሚችሉ ዘመናዊ የእርሻ ቦታዎች አሉን የሚለው ነገር በምንፈትሽበት ጊዜ ይህንን አይ እሱማ ምንም አይደለም ብለን የምናልፈው ከሆነ በእኔ አመለካከት የወደፊቱ የመናገርም ነጻነት ይሁን የፕሬስም ነጻነት ይሁን በራስ የመተማመንም ስሜት ይሁን ሊመነጩ የሚችሉት እነዚህ ነገሮች አንድ ላይ አብረው ተደምረው የመዘዋወር ችሎታ ነው። ከአንድ ቦታ ወደ አንድ ቦታ በቀላሉ እንደ ድሮው፣ ለምሳሌ አሁን ሁሉም አዲስ አበባ መጥቶ፣ ከጎንደር ወደ አዲስ አበባ፣ ከመቀሌ ወደ አዲስ አበባ ከዛ በኋላ ነው እንደገና ወደ ለቀምት ወደ ሀረር ይሄድ የነበረው። አሁን ባለው ሁኔታ ግን እየተሰባበረ እየተሰባበረ በሌላ አማራጮች ሰው የመንቀሳቀስ መብቱንም እየጨመረና እንደዚሁ ዝም ብዬ አንድ መጠነኛ ምሳሌ ለመስጠት ያህል ነው እና ሁሉንም ነገር አንድ ላይ ለማየት ሳንችል ከቀረን አንደኛው ነገር ላይ ብቻ የምናተኩር ከሆነ መፍትሄውን ፍለጋ ላይ ስንሄድ ትንሽ የጎደለ ነገር ይዘን ነው የምንራመደው ማለት ነው። መልካም። መሰረተ ልማትን የሚመለከቱ የተገኙ ውጤቶችን ነው አቶ ጸጋዬ አጽንዖት ሰጥተው የሚናገሩት። በአንጻሩ ግን የሰብአዊ ልማት የሚባሉት በሰው ልጆች በቀጥታ በሕይወታቸው ቀደም ብላቸው ባስቀመጧቸው ሰው በመሆን ሊጠበቁ የሚገቡ ሰብአዊ መብቶች ላይ ያሉት ጫናዎች በአመዛኙ ጥሩ አዝማሚያ ላይ የሉም የሚለውን ነው። አቶ እስራኤል በተነሱት ላይ የሚሰጡት አስተያየት ካለ በሱ እንደምደም። እውነት ነው አቶ ጸጋዬ፣ በጣም ጠቃሚ ሀሳብ ነው ያነሳው እንግዲህ አንዱን ሰጥተው ሌላኛውን በመንፈግ ሰብአዊ መብት መለማመድ ተያይዘን እንደሆን አልገባኝም፣ እንጂ አስር ትምህርት ቤት ስለተሰራ አስር ሰላማዊ ሰልፍ የወጡ ተማሪዎች መሞት ያለባቸው አይመስለኝም። እኔ በዚህ መልኩ አልረዳውም። አስር ትምህርት ቤቶች ይገንቡ፣ በተመሳሳይ ሰልፍ የወጡ ተማሪዎችም በሰላም ተመልሶ እንዲገቡ ነው የኔ ጥያቄ። አንዱን መብት ሰጥተን ይሄን ስለሰጠውክ ያኛውን ግን ነፍግ ያለው የሚል አካሄድ የሚያመላክት ይመስለኛል። ይሄ ክርክር እኔ እሱኛው ስለማይስማማኝ ነው የተገነባውን ትምህርት ቤት ላለማየት አልናገርም። እኔ የተገነባት ትምህርት ቤት የለም ብል አይነቱ ውርነት ነው የሚሆነው። እንደሱ አልናገርም። እኔ ትምህርት ቤቶች ተገንብተዋል መልካም። ተማሪዎች ትምህርት ቤት ይሂዱ መልካም። ተቃውሞ ካላቸውም ሰልፍ ወጥቶ በሰላም ይግቡ፣ ነው የእኔ ጥያቄ። መልካም እድል። ግድ መስጠት አለብኝ። አቶ ጸጋዬ፣ ለርሰውም አንዱን መብት አስከብሮ ሌላውን መንፈግ የለብንም ነው የሚሉት። በሰብአዊነት ላይ የሚፈጸመው ትኩረት ሊሰጠው ይገባል ነው እያሉ ያሉት። ልክ ነው። አንዱን ነፍጎ ሌላውን መስጠት በሚለው ደረጃ አለ። ያ ጥሩ መንገድ ላይ ላይሆን ይችላል። ነገር ግን የመስጠትና የመንፈጉንም ነገር ቢሆን ከሀገራችን ነባራዊ ሁኔታ አንጻር ማየትና ያን ማመዛዘን አለብን የሚልም እምነት ስላለኝ ጭምር ነው። ምንድን ነው ለምሳሌ አሁን ወደ ትምህርት ቤቱ አሁን በተሰጠው ምሳሌ ላይ እንቆይበት ና አስር ትምህርት ቤት ቢሰራ እና ከዛ እንደዚህ ተማሪዎች ደግሞ ሰልፍ ቢወጡ የሚለው ነገር አንዳንድ ጊዜ መገንዘብ ያለብን ነገር እንግዲህ በግልጽ እንነጋገር ካልን ማለት ነው። አንዳንድ ጊዜ ኮ ተማሪዎቹ ሰልፍ የመውጣት መብት ያላቸው ቢሆንም ነገር ግን እኛ ደግሞ እንደዚህ እስኪ ነገሩን ሰፋ አድርገን እያየን ያለ ነው። ለመሆኑ ሰልፍ የሚያስወጣቸው ምክንያት ምንድን ነው የነበረው ወደሚለው ራሱ ብንሄድ ማለት ነው እንግዲህ መሰረታዊ የሆነ ሰብአዊ መብት አለ ብለናል። የመናገር የመሰብሰብ ነጻነት አለ ብለናል። ግን አይከበሩምም ነው መኖራቸው ቀደም ብሎ በነጥቦቹ እንደተነሱት አጸጋይ በመብት ደረጃ ኢትዮጵያ ትደግፋቸዋለች፣ ዓለም አቀፍ ድጋጌዎችን ትቀበላለች። ነገር ግን አልተከበሩም ነው እየተባለ ያለው። አዎ አሁን እኔ እኮ እያነሳሉት ምንድን ነው የኤክሴኪቲቭ የማድረጉን ወይም ደግሞ ያፈማስፈጸም ጉዳይ ነው እና ምንድን ነው አሁን ነገሩን እንደ ደሴት ለብቻው ነጥለን እንድናየው እንደማንችል ነው። ምክንያቱም አሁን ምንድን ነው የሚሆነው ለምሳሌ አሁን ያ መብት ተጠበቀ ወይስ ደግሞ አልተጠበቀም ብለን በምንናገርበት ጊዜ ከየትኛው አቅጣጫ ላይ ሁነን ነው እያየን ያለ ነው። ለምሳሌ አሁን ሰልፍ በሚወጣበት ሰዓት ሰልፍ የሚያስወጣ የተወሰነ ርዕሰ ጉዳይ ሊኖር ይችላል። ነገር ግን አሁን ከተሰላፊዎች ውስጥ ራሱ ይገባኛል አንዳንድ ጊዜ ግራ የገባውም ተሰላፊ ይውጣና ይናገር ማለት ትችላለህ። ምንም ችግር አይኖረውም መብቱን ማስከበር ስላለብ ማለት ነው። ነገር ግን እኛ ተቃዋሚ የፖለቲካ ድርጅቶችም ካለን ሌላም ሌላም አመለካከት ካለን በተቻለ መጠን እኛ እያደረግን ያለ ነው፣ ሰው ባገኛቸው ድሎች ተጠቅሞ ማለት ነው ይህንን ልማታዊ የሆነውን ስራ እየቀጠለበት ሊሄድ ይችላል። ትልቅም ሊሆን ይችላል፣ ወይም ደግሞ ትንሽም ሊሆን ይችላል። ጉዳይ በሚኖርበት ጊዜ ያንን ልክ ወደ ተቃርኖ እንደ ማስገባት አይነት ነገር አድቫንቴጅ ልንወስድበት እንፈልጋለን ወይ? በዛ ደግሞ የተነሳ አንዳንድ ጊዜ ነገሮች በትክክለኛ ካለመረዳት የተነሳ ማለት ነው፣ ወይም ደግሞ ተረድተውም ሊሆን ይችላል። ነገር ግን ሰልፍ በሚወጣበት ጊዜ ስለ ሰልፍ አወጣጥ እንግዲህ አቶ እስራኤል ጠንቅቀው እንደሚያውቁት ለምሳሌ አሁን መንግሥት የደነገጋቸው ነገሮች አሉ። ፈቃድ የማውጣት ነገር፣ ለሌላው ደህንነትም ተጨንቆ ያንን ከማድረግ የመቆጠብ ነገር እንደዚህ የሆኑ አንድ ላይ አብረው መራመድ ያለባቸው ነገሮች አሉ። ስለዚህ እነዛን ነገሮች እንዴት አድርገን ነው ለመሆኑ አሁን ለምሳሌ እኛ ኮ አንዳንድ ጊዜ ቀደም ሲልም እንዳነሳሁት ማለት ነው ሀገሪቱ መጣችበት ያልነው ነገር በንጽጽር ደረጃ የነበሩ ነገሮችን ያስወገዳቸው ሰብአዊ መብቶች በትንታኔ ደረጃ ልንነጋገር የምንችልባቸው አሉ ወይ ቀንሷል የሚል ነገር ቀደም ብሎ ተነስቶ ነበረ፣ ግን ይህቺ ሀገር እያደረገች ካለችው ወይም ደግሞ እንግዲህ መንግስት እኮ ሀገሪቱንም ሲያስተዳድር የልማቱም ስራ አለ። እንግዲህ ቀደም ሲልም አውርተነዋል እና ይህ ሁሉ ነገር አብሮ እየሄደ እያለ ማለት ነው ምን ያህሉን ነው እኛ አይ እስኪ ቆይ ይህንን ትንሽ እንታገሰው። ያኛው እንደዚህ ሲሆን ደግሞ አንድ ቀን ግድ የለም ይህኛው ይስተካከላል። ይዘውን ጠብቆ እንደዚህ የምንላቸው ነገሮች፣ ኮምፕሮማይዝ የምናደርጋቸው ነገሮች አሉ ወይስ የሉም የሚል ጥያቄ ነው ማቀር። መልካም በርከት ያሉ ነጥቦች እንድናነሳ ይጋብዛል። የተቋጨ የሚመስለው ክርክር እንዲያውም ጠንከር ያሉ ነጥቦች ተነስተውበታል። የራስን ሀሳብና መብት ከመግለጽ ጋር የተያያዙ ጉዳዮችን ማካተን፣ መንግስት የዜጎችን መብት የማስከበር የተገደበ ስልጣን እንዳለው አካል ስልጣኑ እንዲገደብ ዘለቄታው በዜጎች ምርጫ እንዲወሰን በሚጠበቅበት ዴሞክራሲያዊ ስርዓት ውስጥ በኢትዮጵያ ዛሬ በአሉታዊነት የሚነሱትን ሁኔታዎች ለመለወጥ ምን መደረግ ይገባዋል የሚለውን ጨምሮ በሚቀጥለው ፕሮግራማችን የክርክር ሀሳቦችን እናነሳለን። አቶ ጸጋዬ አረፈ ከፊላደልፊያ ፔንሲልቬኒያ፣ አቶ እስራኤል ፈይሳ ከካልጋሪ ካናዳ ለዛሬው ለጊዜያችሁ ሁለታችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። አቶ እስራኤል ፈይሳን፣ እንዲሁም አቶ ጸጋይ አረፈን ባልደረባዬን አሉላ ከበደንም ላመስግንና ወደ ተከታዩ የዝግጅታችን ክፍል እናምራም። ዝግጅታችንን በነገራችን ላይ በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመር አስራ አራት ነው። ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል፣ ወደ እናንተም መልሰን እናቀርባቸዋለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር ወይም አይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይስቶር ወይም ከጉግል ፕሌይ ታገኛላችሁ። አሁን በደሳለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ይቀጥላል። ሰለሞን አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀራር አድማጮች እንደምንሰነበታችሁ፣ ሳምንቱን ሙሉ ማለት ይቻላል ዛሬም ጭምር በኃይለኛ ብርድ እየተመታች ካለችው የዋሽንግተን ዲሲ ከተማ ሳምንት የክብር ክብር ሰላምታ ይድረሳችሁ። በአሁኑ ሰዓት ምን ያህል እንደሚበርድ ለማወቅ ከፈለጋችሁ ኔጌቲቭ ስድስት ሰልሺየስ ላይ ነው የአየሩ ጸባይ ወይንም 21 ዲግሪ ፋራናይት ላይ ይገኛል የአየሩ ጸባይ በአሁኑ ሰዓት። ሳይንቲስቶች እንደነገሩን ደግሞ ሰሞኑን በዩናይት ስቴት የታየው ብርድ ማርስ ተብላ ከምትጠራው ፕላኔት የቀዘቀዘ ነበር ብለዋል። ያሙኔ ግን ሳምንቱን በሰላም ሰንብተን ለዛሬቷ ቀን ደርሰናል። እለቱም በድጋሚ ለማስታወስ ለተቅዳሜ ጥር ሁለት ሁለት ሺህ ሰባት ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ጥር አስር ሁለት ሺህ አስራ አምስት ላይ እንገኛለን። የዛሬቷ ቀን በታሪኳ አከናውና ያሳለፈቻቸው አበይት የተባሉ ክንውኖች ባይኖሩም በዛሬቷ ቀን ልደቱን የሚያከብር የዓለማችን ተዋቂ ሙዚቀኛለን The Colombian will be with you down every road you walk. And may sunshine and happiness surround you when you're far from home. And may you grow to be proud, dignified, and true. And do one to others as you'd have done to you. Be courageous and be brave. And in my heart, you're always stay Forever young. May good fortune be with you. May your guiding light be strong. Build a stairway to heaven where the prince or a psycho. it is i'm ታዋቂው እንግሊዛዊ የሮክ የፓፕ ድምፃዊ ራድ ስቱዋርት የተወለደባት ቀናት ዛሬ 69 ዓመቱ። በዛሬው ፕሮግራም የዜኑ ታዋቂ ድምፃዊ ዜማዎች ነው ለዛሬ ስቱዲዮ ይዤ የገባሁት ቀደም ብለን ያደመጥነው ፎርኤቨር ያንግ የተሰኘውን ዜማውን ነበር። ራድ ስቱዋርት ይህንን ዜማ ያወጣው እንደ ኤሮፓያን አቆጣጠር በ1988 አውት ኦፍ ኦርደር ብሎ በሰየመው 15ኛው የስቱዲዮ አልበሙ ላይ ነበር። ዜማው እንደወጣ በአሜሪካን የቢልቦርድ ሳያንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የ ደረጃ ይዞለታል። ሮድ ስቱዋርት እስካሁን ከተጫወታቸው ዜማዎች የቱን ዜማውን የበለጠ እንደሚወድ ተጠይቆ ሲመልስ ይህንን የሰማነውን ፎሬቨር ያንግ የተሰኘውን ዜማውን የበለጠ እንደሚወደው ተናግሯል። ቀደም ብዬ እንዳልኩት ይህ የዓለማችን ታዋቂ ድምጻዊ ዛሬ የልደት ቀኑ ነው። ምርጥ ምርጥ የሆኑ የሮድ ስቱዋርትን ዜማዎችን ነው ለዛሬ ስቱዲዮ ይዤ የገባሁት። እስቲ በመቀጠል ዳውንታውን ትሬን የተሰኘውን ዜማውን እናድምጥ። But another yellow. Has punched a hole in the nighttime mist. I climb through the window and down to the street. I'm shining like a new dime. The downtown trains are full, full of all them Brooklyn girls. They try so hard to break out of their little world. You wave your hand and they scatter like They There's nothing that'll ever capture your heart. They're just stones without the rose. Be careful of me in the dark. Oh, if I was the one you chose. you ዳውንታውን ትሬን የተሰኘውን የሮድ ስቱዋርትን ዜማ ነበር ያደመጥነው። ይህንን ዜማ በቅድሚያ የተጫወተው ታም ዌይትስ ነበር። ታም እንደ ኢሮፓያን አቆጣጠር በ1985 ባወጣው ሬይንዶክስ በተባለው አልበሙ አካቶት ነበር። ይህንን ዜማ በ1989 ደግሞ ሮድ ስቱዋርት ተጫወተው። ዜማው ከመወደዱ የተነሳ በወቅቱ በአሜሪካን የቢልቦር ሰንጠረዥ ላይ ለሶስተኝነት ደረጃ በቅቶለን ነበር። በሁለተኛው የዓለም ጦርነት ወቅት ከመካከለኛ ገቢ ካላቸው ወላጆቹ የተወ ለደው ሮድ ስቱዋርት ለቤተሰቦቹ አምስተኛውና የመጨረሻው ልጅ ሲሆን ከሌሎቹ እህትና ወንድሞቹ ትንሽ ቀበጥ ብሎ እንዳደገና ደስተኛ የሆነ የልጅነት ዕድሜ እንዳሳለፈ ይናገራል። የሮድ ስቱዋርት ቤተሰቦች በተለይ አባቱና ወንድሞቹ ታዋቂ የእግር ኳስ ተጫዋቾች ነበሩ። ግን ከቤተሰቦቹ ሁሉ ሮድ ስቱዋርት ጎበዝ የእግር ኳስ ተጫዋች ነበር። ቤተሰቦቹም ጉብዝናውን አይተው በእግር ኳሱ ላይ የበለጠ እንዲያተኩር ይገፋፉትም ነበር። ሮድ ስቱዋርት በአስራ ዓመቱ ትምህርቱን አቋረጠ። ከዚያም ለአጭር ጊዜ ጋዜጣ እያዞረ በመሸጥ ስራ ላይ ተሰማራ። የእንግሊዝና የአሜሪካ ሙዚቃዎችን ማድመጥ፣ ሙዚቀኞችም ጋር መገናኘት ጀመረም። እንዲሁም በተጨማሪ ሃርሞኒካም አቀላጥፎ መጫወት ቻለ። በወቅቱም ቀስ በቀስ ከበርካታ ሙዚቀኞች ጋር ትውውቅ ጀመረ። በድምፁ ቅላጼ የተማረኩ ሙዚቀኞች የሙዚቃ ትርኢት በሚያሳዩበት ወቅት ይጋብዙትም ነበር በእንግድነት እንደ አውሮፓውያን አቆጣጠር በ1969 የመጀመሪያ አልበሙን አወጣ ተደነቀለት። በ1971 ኤቭሪ ፒክቸርስ ቴልስ ኤ ስቶሪ የተሰኘውን ሶስተኛ የስቱዲዮ አልበሙን ይዞ ብቅ አለ። በዚህም ጊዜ ነው ሮድ ስቱዋርት በዓለም ዙሪያ ታዋቂነትን ያገኘው። በተለይ ቀጥዬ የማሰማችሁ ማጊ ሜይ የተሰኘው ዜማው ተደነቀለት ኤቭሪ ፒክቸር ቴልስ ስቶሪ ከተሰኘው የሮድ ስቱዋርት ሶስተኛ የስቱዲዮ አልበም ከተካተቱት አስር ዜማዎች መካከል ማጊሜ የተሰኘውን ዜማውን ነበር ያደመጥነው። የሙዚቃዎችን ታሪክ በመመዝገብ የሚታወቀው የሮሊንግ ስቶን መጽሔት ይህንን ቀደም ብለን የሰማነውን ማጊሜ የተሰኘውን ዜማ እስካሁን ድረስ ከወጡ አምስት መቶ ተደናቂ ዜማዎች መካከል በመቶ ሰላሳ አንደኛ ደረጃ ላይ መዝግቦ ይዞታል። እስቲ በመቀጠል ደግሞ ከዚሁ ከሶስተኛው የስቱዲዮ አልበሙ የዚሁኑ የአልበም መጠሪያ የሆነውን ኤቭሪ ፒክቸር ቴልስ ስቶሪ Señor, zem las semacho. i So. <laughs> ርት ሶስተኛ የስቱዲዮ አልበም የአልበሙ መጠሪያ የሆነውን ኤቭሪ ፒክቸርስ ቴልስ ስቶሪ የተሰኘውን ዜማውን ነበር ያደመጥ ነው። ዜማው ወዲያው እንደወጣ በእንግሊዝም ሆነ በአሜሪካ የሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅቷል። ሮሊንግ ስቶን መጽሔት ይህንኑ ዜማ እንዲሁ በሁለት ሺ ሶስት ባወጣው ትሙ ላይ ከአምስት መቶዎቹ ተደናቂ ዜማዎች መካከል በመቶ ሰባ ሁለተኛ ደረጃ ላይ አስቀምጦለታል። በሮክ በፖፕ በብሉዝ እና በሌሎች የሙዚቃ አጫወት ስልቶች የታወቀ ድምጻዊ ነው። በሙዚቃ መሳሪያዎችም በኩል ቢሆን ጊታ ጊታር፣ ሃርሞኒካ፣ ፒያኖ፣ ኪቦርድ ከሚጫወታቸው የሙዚቃ መሳሪያዎች ጥቂቶቹ ናቸው። እስካሁን ድረስ በዓለም ዙሪያ ከመቶ ሚሊየን ቅጅ በላይ ይሸጧል። ከወጣቸው አልበሞች መካከል ስድስት የሚሆኑ አልበሞቹ በእንግሊዝ ሀገር በተከታታይ የአንደኝነትን ደረጃ ይዘውለታል። ወደ ሰላሳ አንድ የሚጠጉ ነጠላ ዜማዎቹም እንዲሁ ለአንደኝነት ደረጃ በቅተውለታል። ሮድ ስትወርት በስራው በርካታ ሽልማቶችን አግኝቷል። የሮሊንግ ስቶን መጽሔት እስካሁን ድረስ በሙዚቃው ዓለም ብቅ ካሉ መቶ ተደ ደናቂ ድምጻያ መካከል በአምሳ ዘጠነኛ ደረጃ ላይ አስቀምጦታል። የተከበራቸው የሙዚቃ ቀን አድማጮች፣ ስለዚህ የዓለማችን ተደናቂ ሙዚቀኛ የበለጠ ብነግራችሁ ደስ ባለ ነበር። ግን ፊት ለፊቴ ያለው የግድግዳ ሰዓት የተመደበልኝ ጊዜ ወደ መገባደዱ እየተቃረበ መሆኑን እየነገረኝ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ have i told you lately that i love you በተሰኘው በራድ ስቶወርድ ሴማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው። I love you You fill my heart with gladness Take away all my sadness ease my troubles. That's what you do For the morning sun and all its glory Reach the day with hope and comfort too You fill my heart with laughter Take away and make it better He's my brother, that's what you do There's a love that's divine To, give mercy to, me, to the one, to the one. Have I told you lately that I love you? Have I told you there's no one else love you? You fill my heart with gladness. Take away all is my trouble -sucks. Ease my, my trouble. That's what you do. You fill my heart with gladness. Take away all my sadness. Ease my troubles, That's what you do. አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ሰሜን ምስራቅ ናይጄሪያ ውስጥ በአንድ ሰው የበዛበት ገበያ የቦምብ ጥቃት ደርሶ ቢያንስ አስራ ስድስት ሰዎች ሲገደሉ ወደ ሀያ የሚሆኑ መቁሰላቸው ተሰምቷል። ቦርኖ ክፍለ ሀገር ዋና ከተማ ማይድጉሪ ውስጥ የቦምብ ፍንዳታው የደረሰው እኩለ ቀን ገደማ ነው። በጽንፈኛ እስላማዊ ቦኮ ሀራም በብዛት በአመጽ የምትታመሰው ማይድጉሪ የቦምብ ጥቃቶች ሲደጋግሟት ቆይተዋል። የፈረንሳይ ፖሊሶች ፓሪስ ውስጥ በተፈጸሙት የሽብርተኛ ጥቃቶች ከተገደሉት ተጠርጣሪዎች የአንደኛው ግብረ አበር ነች የተባለችውን ሴት ለመያዝ ማደናቸውን በሰፊው ቀጥለዋል። በሀገሪቱ ዙሪያም የጸጥታ ጥበቃው ተጠናክሯል። እየተፈለገች ያለችው የ የሀያ ስድስት ዓመቷ ሀያት ቡሜዲን ትናንት ፓሪስ ውስጥ በሚገኝ የአይሁዶች የምግብ መደብር አራት ገበያተኞችን የገደለውና በኋላ በፖሊሶች ጥይት የተገደለው አሜዲ ኩሊባሊ የሴት ጓደኛ ነች። ጃቫ ባህር ውስጥ የወደቀው የኤርኤዥያ አየር መንገድ አውሮፕላን የኋላ ወይም የጭራው አካባቢ ስባሪ ከውሃው ውስጥ ወጥቷል። ይሁን እንጂ የአውሮፕላኑን የድምጽና የበረራ መረጃ መዝጋቢ ሳጥኖች ብላክ ቦክስስ የሚባሉትን አለማግኘታቸውን የኢንዶኔዥያ ባለስልጣናት አስታውቀዋል። ኤር ኤዥያ የሚለው ምልክት የሚታይበት ስባሪው ማንሳፈፊያ መሳሪያ በመጠቀም ወደ ባህሩ ጠለል እንዲወጣ የተደረገው በዛሬ ዕለት መሆኑ ታውቋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበርልን ቴሌላይምባክና በሌሎችን ባልደረቦች እስ ምስተናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።